ካታር ከጎረቤቶቿ ጋር ለገባችበት የዲፕሎማሲ ቀውስ መፍትሄ ለመፈለግ እየተንቀሳቀሱ ያሉት የዩናይት ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን ከካታርና ከቀሩት ከፍተኛ ባለስልጣናት ጋር ከትናንት በስቲያ ማክሰኞ ተገናኝተው መክረዋል። ምንም እንኳም ፕሬዚዳንት ዶናልድ ትራምፕ ካታር ሽብር ፈጠራን በገንዘብ ትደግፋለች ሲሉ ቢከሱም የውጭ ጉዳይ ሚኒስትራቸው ቲለርሰን ግን ወገኖቹ ለንግግር እንዲቀመጡ ነው እየገፋፉ ያሉት። የውጭ ጉዳይ መስሪያ ቤት ሪፖርተራችን ሲንዲሴን ያጠናቀረችውን ዘገባ ሰለሞን አባቴ ይዞ ቀርበዋል። መንበረ ርእሰ ብሔሩን ከተረከቡ ወዲህ የመጀመሪያ በሆነ የውጭ ጉብኝታቸው ሳዑዲ አረቢያን ባለፈው ወር የጎበኙት የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ካታርና የፋርስ ባሕረ ሰላጤ ጎረቤቶቿ የገቡበትን ቀውስ ገምግመዋል። ቨሪ ሃይ ለቨል ካታር በሚያሳዝን ሁኔታ ለሽብር ፈጠራ የገንዘብ ድጋፍ ሰጪ ሀገር ሆና ቆይታለች። የባሕረ ሰላጤው አገሮች ትብብር ምክር ቤት ለጉባኤ ከመቀመጡ በፊት መሪዎቹ አንድ ላይ ሆነው በጸባይዋ ምክንያት ከካታር ጋር ስለመጋጨታቸው ነግረውኛል። ሳዑዲ አረቢያ፣ የተባበሩት አረብ ኤሚሬቶች፣ ባሕሬን፣ ግብፅና ሌሎችም አረብ መንግሥታት ከዶሃ ጋር የነበራቸውን ዲፕሎማሲያዊ ግንኙነት አቋርጠው ከካታር ጋር ያሉ የየብስ የአየርና የባሕር መገናኛዎችን ሁሉ አቁመዋል። የግጭቱና የግንኙነቶቹ መበላሸት ሰበብ ከሆኑ ጉዳዮች መካከል ካታር ከኢራን ጋር የቅርብ ግንኙነት ፈጥራ የሁከት ቡድኖችና እንቅስቃሴዎችን ትረዳለች የሚል ይገኝበታል። ዩናይትድ ስቴትስ ኢራቅና ሶሪያ ውስጥ ለምታካሂደው እስላማዊ መንግሥት ቡድንን የመውጋት ዘመቻዋ የምትጠቀምበት እዚያው ካታር የሚገኘው የአየር ኃይል መደብ ዋሽንግተን በመካከለኛው ምስራቅ ካሏት የጦር መንደርደሪያዎቿ ሁሉ ግዙፉ ነው። ከካታር የውጭ ጉዳይ ሚኒስትር ሙሐመድ ቢን አብዱራህማንና የኩዌት የካቢኔ ጉዳዮች ሚኒስትር ዴኤታና የማስታወቂያ ተጠባባቂ ሚኒስትር ሼክ ሙሐመድ አብዱላ ጋር ከትናንት በስቲያ ማክሰኞ የተገናኙት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን በሰጡት መግለጫ ካታር በሳዑዲ አረቢያ በሚመራው የሀገሮች ቡድን የቀረቡላትን አስራ ሶስት ጥያቄዎች ማሟላት እንደሚከብዳት ጠቁመዋል። ሆኖም ለድርድርና ለንግግር ግን አሁንም በቂ ሁኔታ እንዳለ ተናግረዋል። ሚኒስትር ቲለርሰን የእኛ ሚና ችግሮች ሁሉ እንዲነሱና ይህንን ውዝግብ ወደ ፍጻሜው የሚያደርስ የመፍትሄ ፍለጋ ሂደት ለመጀመር እንዲቻል ሁሉም ወገኖች ጉዳዮቻቸውን በግልጽ ሁኔታ ወደ ጠረጴዛ እንዲያቀርቡ ማበረታታት ነው። በሌላ በኩል ግን በግጭቱ ላይ ፕሬዝደንት ትራምፕና የውጭ ጉዳይ ሚኒስትር ቲለርሰን ያሏቸው የትኩረት አቅጣጫና አካባቢዎች የተለያዩ መሆናቸውን አንጋፋው የዩናይትድ ስቴትስ ዲፕሎማት አለን ካይስ ዌተር ከቪኦኤ ጋር በተነጋገሩበት ጊዜ አመልክተዋል። የሚኒስትሩ አቋም የአንድ ዲፕሎማት የአሸማጋይ አቋም ነው። እርሳቸው ካታራውያኑን ለብዙ ዓመታት ያውቋቸዋል። ሌሎችንም ወገኖች እንዲሁ በአስሮች ለሚቆጠሩ ዓመታት ያውቋቸዋል። ስለዚህ ለጉዳዩ መፍትሔ ማስገኘት እንደሚቻል ያስባሉ። ለመሆኑ ይህ ውዝግብ የአፍሪካ ቀንድ አካባቢዎችን ያሳስብ ይመለከት ይሆን? የዓለም አቀፍ ሰላምና ጸጥታ ጥናትና ምርምር ኤክስፐርቱ ዶክተር ሶሎሞን አየለ አዎን ይመለከታል ይላሉ። በመጀመሪያ ደረጃ አሁን ያልካቸው ነገሮች ያለውን አለመረጋጋት በአካባቢው በተለይ በምስራቅ አፍሪካ አካባቢ አሉታዊ የሆነ አለመረጋጋትን የፈጠረበት ሁኔታ ነው ያለው። ይሄ አሁን የጠቀስከው በኤርትራና በጅቡቲ ድንበር መካከል የተፈጠረው ፍጥጫ በአፍሪካ አህጉር በአፍሪካ ህብረት ዘንድ እንዲሁም ደግሞ በዓለም አቀፉ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ዘንድ በቅርቡ እየታየ ያለበት ጉዳይ ነው። ይሄ ሁኔታ ወደ ጦርነት ከተሸጋገረ ያለው አስተሳሰብ እዛ ደረጃ ላይ አይደርስም፣ በቀላሉ ሊፈታ ይችላል የሚል ነው። ወይም ደግሞ ባይፈታም አትሊስት ሙሉ በሙሉ ወደ ጦርነት ይገባል የሚል እምነት የለም። ግን ወደ ጣ ከተሄደ በአካባቢው ሀገራት ላይ ከፍተኛ የሆነ ውጥረት እና ጫና ነው የሚፈጥረው። በአካባቢው ሀገሮች ላይ ብቻ ደግሞ የሚወሰን ነገር አይሆንም። ጅቡቲ ላይ የተለያዩ ታላላቅ ሀገራት የጦር ሰራዊት ሰፈራ መንደር የመሰረቱበት ሁኔታ ነው ያለው እና ይሄ ነገር ወደ ጦርነት ደረጃ ከደረሰ እነዚህ ሀገሮች ዝም ብለው ቆመው የሚያዩበት ሁኔታ በጣም ዝቅ ያለ የሚሆነው፣ ያ ደግሞ ጉዳዩን አለማቀፋዊ ይዘት እንዲያገኝ የሚያደርግበት ሁኔታ ነው ያለው። ኢትዮጵያ ደግሞ የጅቡቲን ወደብ እንደ ዋነኛ የዓለም አቀፍ ንግድ እና የባህር በር እና የባህር ንግድ መዳረሻ አርጋ እንደምትጠቀመው መጠን በዛ ላይ የሚኖረው ማንኛውም አሉታዊ ተጽዕኖ ቀጥታ የሀገሪቷን ናሽናል ኢንትረስት አሉታዊ ተጽዕኖ የሚያመጣበት ሁኔታ ነው የሚሆነው። እና በምን ደረጃ ነው ኢትዮጵያ የምትሳብ የሚመስሎት በዚህ ጉዳይ ውስጥ ማለት አሁን ባለው ሁኔታ የጅቡቲን የባህር በር በመጠቀም ዙሪያ አልፋ ተጽዕኖ ካመጣ በቀጥታ የሀገሪቷን ናሽናል ኢንትረስት አርቴክስ የሚያደርግበት ሁኔታ ነው። ስለዚህ ያን እንዳይሆን በማድረግ ረገድ እንቅስቃሴ መደረጉ የሚቀርብ አይመስለኝም። ምን ማለት ሆኖ የጸጥታ ከጅቡቲ ጋር ወይም ደግሞ ከሌሎች በአፍሪካ ህብረት ደረጃ ሚሆን በዓለም አቀፉ የተባበሩ መንግስታት ደረጃ ይሄ ነገር ወደ ከፋ የጦርነት ደረጃ እንዳይደርስ እንቅስቃሴ እንዲደረግ ጥረት ይደረጋል። ኦልሬዲም እየተደረገ ነው ብዬ ነው። ምክንያቱም አደጋው እና የአደጋው ኮንስኮንስ በጣም የከፋ ስለሚሆን እንደዳ የሚታየው አሁን ያለው ቅድም እንደገለጹት ምንድን ነው በተለያዩ ምክንያቶች ወደዛ ደረጃ ይደርሳል የሚል እምነት የለም። ጥያቄው የሚታየቀው ምንድን ነው፣ ወደዛ ደረጃ ቢደርስ ምን ለማግኘት ምን ጥቅም ነው የሚገኘው? ወደ ጦርነት ደረጃ ይሄ መፋጠት ቢደርስ ምን ጥቅም ማን ያገኛል? ያ ጥቅም ሊገኝ ይችላል የሚለውን ከታሰበ ቢታሰብ ያ ራሽናል የሆነ እንትን ነው እንግዲህ ምንም ጥቅም ማንም ያገኛል የሚል ራሽናል የሆነ ካልኩሌሽን የለም። እንዲሁም ጉዳት ነው የሚመጣው የሚል ነገር ነው ያለው። የዩናይትድ ስቴትስ የውጭ ጉዳይ መሥሪያ ቤት ቃል አቀባይ ሄደር ኖወርት በሰጡት መግለጫ ዩናይትድ ስቴትስ ድርድሮቹን ለማመቻቸት እንደምትችል ገልጸው አለመግባባቶቻቸውን የመፍታቱ ሥራ ግን የራሳቸው የፋርስ ባሕረ ሰላጤ ሀገሮች ጉዳይ ነው ብለዋል።